ለዓመታት ማኅበራዊ መገናኛዎችን ያዘወተረው ሲሳይ አሁን አሁን ላይ የተበራከቱ የሚገኙ ልማዶች ምቾት የሰጡት አይመስልም። የማኅበራዊ ሚዲያውን በመጠቀም መንፈሳዊ አገልግሎት የሚሰጡ ሰዎች አሉ። የትምህርት አገልግሎት የሚሰጡ ሰዎች አሉ። ግን ገነው ደግሞ የሚታዩት አለባሌ ተግባር የሚፈጽሙ ሰዎች። እንደ አንዳንዴ እንደውም ስመለከት የስድብ ውድድር ያለው ሁሉ ስጠ ይመስል ድረስ እከሌ እንደዚህ ያለች እከሌ እንደዚህ አለ እየተባባለ የስድብ ውድድር እንዴ ነው ብልግናችን፣ ባለጌዎች ነን ወይ ነው ወይስ አዲስ ነገር እየለመድን ነው ወይ የሚል የሚያስፈራ አኬ ያለው ይመስል ንትርክ፣ ዘለፋ፣ ጩኸት የበዛባቸው ማህደሮች በተከታዮች መጠን አድገው ማየቱ አሳሳቢ መሆኑን ደጋግሞ የሚያነሳው ሲሳይ አንዳንዴ የሚያስተውላቸው አቀራረቦች በግራ መጋባትና አለማመን ውስጥ እንደሚያስገቡት ያውሳል። አንዳንድ ሰው በራሱን በቪዲዮ እየቀረጸ ወይም በፌስቡክ መልኩን እያሳየ ሰውን መሳደብ ወይም ሃይማኖት ተቋማትን መሳደብ በድፍረት እንደዛ ወጡ ሰው ከተናገረ ያ ሰው እኔ ጭንቅላቱ ላይ ትንሽ ችግር አለ ብዬ ነው የማስበው። ለምን አንዳንዴ የጤነኞች ሳይሆን የሚያማቸው ሰዎች ውድድር፣ የጭንቅላት ችግር ያለባቸው ውድድር ነው የሚመስለው። ወከሌ እንደዚህ በጣም ተሳደበ እነንትና ነው እነንትና ደግሞ እነንትና እንሰደቡ? በመሰል የማህበራዊ ሚዲያ መጤውዶች ላይ ቅሬታ የሚያቀርበው ዓለም እንዴት ዋለች ብሎ አውታሮችን ቃኘት ቃኝት የሚያደርገውን ሲሳይ ብቻ አይደለም። ዮሐንስ ሞላን የመሰሉ በሺዎች የሚቆጠሩ ተከታዮች ያሏቸው ወርደ ሰፊ ሐሳቦችን የሚያካፍሉ ጦማሪያንም ሳይቀሩ የማኅበራዊው አውድማ መበረዝ አሳስቧቸዋል። ቅጥ ያጣ እሰጥ አገባ ከመንሰራፋቱ ቀደም ባሉት ጊዜያት ማኅበራዊ መገናኛዎች ለመልካም የዋሉባቸው አጋጣሚዎች ለዮሐንስ የራቁ ትዝታዎች አይደሉም። እኔ በራሴ ልምድ የማስታውሰው ምናልባትም በፌስቡክ ታሪክ መሬት ላይ ቀድመው ወርደው ከተሰሩ ስራዎች የማስታውሰው ደጉ ኢትዮጵያዊ የሚባል አንድ ግሩፕ ተመስርቶ ነበረ። የአንድ ማንኛውም ግሩፕ አይቆይም አልቆየም። አለም ደቻሳ የምትባል አረብ ሀገር ሞታ የተገኘች የቆንስላው ደጃፍ ላይ ሞታ የተገኘች ት ነበረች። በእሷ የተነሳ ለእሷ ገቢ ማስተባሰብ እና አጠቃላይ ችግሩ ላይ ግንዛቤ ለማስጨበጥ የሚል እንቅስቃሴና ሀሳብ ይዞ የተነሳ ነበረ እና እሱ እሱ ከተሰራ በኋላ የተለያዩ ፕሮግራሞች ተሰርተዋል። ለምሳሌ እኔ ራሱ ፌስቡክን ተጠቅሜ ካስተባበርኳቸው ጉዳዮች አንዱ ለአማኑኤል ሆስፒታል ቤተ መጽሐፍት ማቋቋም፣ ለቪክቶሪ መስማት የተሳናቸው ህፃናት እንደዚሁ ቤተ መጽሐፍት ለማቋቋም እሱ ቤተ መጽሐፍቱ ነበራቸው፣ መጽሐፍቶችን ለማሟላት እንደዚሁ ፌስቡክን ተጠቅመን አሟልተን ለቤተ መጽሐፍቶቹ እውን ሆነዋል። እንደዚሁ በግሌ በተለያዩ ጊዜ በተለይ በልደት ቀን በየዓመቱ እንደዚህ ገንዘብ እየተበሰብኩኝ የምንፈልጋቸው ሰዎች ጋር ሰላምታ መልእክት ልካለው አይዟቸዋለን አብረንን የሚል መልእክት ልካለው ይሄ ለራሴ መኖሬን ትርጉም እንዳገኝበት የምጠቀምበት መንገድ ነው። መሰል መደጋገፎች ከማህበራዊ መገናኛ አውታሮች ጨርሰው ባይጠፉም ብልጭ የሚለው አዎንታዊ ተግባራትን የሚሸፍኑ አውዳሚ ተግባራት መግንናቸውን ግን መካድ አይቻልም። የተለመደውን የሥነ ምግባር አውድ የሚጥሱ የማህበራዊ መገናኛ ተጠቃሚዎች ለምን በረከቱ? ሰዎች አጥፊነት ባላቸው የማህበራዊ መገናኛዎች ላይ ለመሳተፍ ለምን ይመርጣሉ ብለን ላፍታ እንጠይቅ። ከሁለተኛው እንጀምር። የሰው ልጅ ጨለምተኛ የሆነ ምናልባት አጥፊ አጥፊነት ወይም ደግሞ እኩይ የምንለው አይነት የታመቀ ስሜት ይኖራል። ይህንን ብዙ ጊዜ በተግባር ሀሳብ ወይ በስሜት በሚገለጽበት ጊዜ ብዙ ሞዲፋይ የሚደረግበት የሚታረቅበት ቻነል የሚደረግበት ብዙ ሂደቶችን አልፎ ሴንሰር ተደርጎ ነው አብዛኛው የእርስ በርስ ማስተጋበራችን የሚመጣው ማለት ነው። አሁን የማህበራዊ ሚዲያው በጣም ነፃና በቀላሉ አክሰስ የሚደረግ መሆኑ ያንን ተፈጥሯዊ እንትን አወጣው ብለን ልናስብ እንችላለን። የሰማችኋቸው የስነ አእምሮ ሐኪሙን ዶክተር ዳዊት አሰፋን ነው። በአንድ አገር በአንድ ቦታ በሆነ ሁኔታ ብቻ የተወሰነ አይመስለኝም። ምናልባት ጥናት ማድረግ ያስፈልጋል፣ ግን ሁሉም ቦታ ያለ ነገር ሆኗል ዓለም አቀፋዊ ይዘት አለው። በየሀገሩ የተለያየ መልክ ይኖረው እንጂ እኛ ሀገርም እዚህ ኢትዮጵያም የሰለጠን ሀገር የሚባለው አሜሪካም ይሁን ሌላ የምዕራባውያን ሀገርም ጨምሮ ትልቅ የሆነ ሰዎችን እርስ በርስ ማዋረጃ፣ መሳደቢያ በጣም ቫይለንት የሆነ ወይም ደግሞ እንደው እኩይ የሆነ የምንለው አስቀያሚ፣ አጸያፊ ነገሮች ሁሉ የምናይበት የምንሰማበት መድረክ ሆኗል። እሳቸው እንደሚሉት በማህበራዊ መገናኛዎች የአጥፊነት ባህርያትን የሚያሳዩ ግለሰቦችን ከአእምሮ ህመምተኞች ጋር በቀጥታ አገናኝቶ መፈረጅ ተገቢ አይደለም። አለማዊ ሁኔታ ሰዎች ራሳቸውን መቆጣጠር የሚችሉበትን ስነ አእምሮዊ ብቃት እየፈተነ እንደሆነ ግን ያምናሉ። ብዙ ነገር ውጫዊ መሆን ቅጥበታዊ መሆን አሁኑኑ እንድንረካ የሚፈልገው ግፊት እያየለ መምጣቱ ወይም ኢሚዲየት ግራቲፊኬሽን መፈለግ ወዲያውኑ እርካታ መፈለግ እነዚህ እነዚህ ነገሮች በጣም እየገበሙ እየሰፉ እና ሚዛናቸው እየከበደ በመምጣቱ ምክንያት በሰላም የምንኖረው የውስጥ የስነ ልቦና ሚዛናችን ያኖረን ሚዛን ያነ ነገር እየተሸረሸረ እየቀነሰ መጥቷል። የዛ ነጸብራቅ ደግሞ ምን ይሆናል? ብዙውን ነገር ስለ ራሳችን ተገቢ የሆነ እውቀት ሳይኖረን ሲቀር የሚያጋጥሙንን ተጽዕኖ ይሁን ምቾት የሚነሱ ስትረስ የሚያመጡ ወይም ደግሞ የስነልቦና የተወሰነ ጫና የሚፈጥሩብን ነገሮችን ሲሉ ወደ ውጭ ነው የምናንጸባርቀው ወደ ውጭ ነው ስለ ሌሎችን በመስደብ፣ ሌሎችን በማንቋሸሽ፣ ሌሎችን ዝቅ በማድረግ ምናምን ለመወጣት ያንን አይነት መንገድ እየመረጥ እየመረጥ እንሄዳለን መሰል ባህሪያትን የሚያሳዩ ሰዎች በመገናኛ አውታሮች ላይ አሁን አሁን ላይ እየበዙ መምጣታቸው ከመላ ተጠቃሚዎች ባህሪና ምላሽ ጋር እንደሚገናኝ የሚሟገተው ጦማሪና የመረጃ ሳይንስ ባለሙያው ዮሐንስ ሞላ ፌስቡክን የመሰለው የማህበራዊ መገናኛዎችን አሰራር ጠንቅቆ ባለማወቅ ተጠቃሚዎች ከተጠቃሚና ሕይወት ቀያሪ ሀሳቦች ይልቅ አሉታዊ ሀሳቦች እንዲበረክቱ ያደረጉትን የእጅ አዙር አስተዋጽኦ ያብራራል። የተሰራበት አልጎሪዝሙ ራሱ የማህበራዊ ድረገጾች አልጎሪዝም ትሬንድን የሚያደርጉ ጽሁፎች እንዲህ አዎንታዊ መልእክት ያላቸው ጽሁፎች፣ ቪዲዮዎች ላይክ ሲደረጉ እንደ ጥሩ ነገር ነው የሚቆጥራቸው። አሁንም ማሽን ለርኒንግ ይባላል። ማሽኑን ሲያስተምሩት ብዙ ላይክ ያገኘውን በሚሊ ሰከንድ ውስጥ ብዙ ላይክ የሚያገኘው ሀሳብ የሚፈለግ ሀሳብ አድርጎ ነው የሚወስደው። ስለዚ የሚፈለግ ስለሚመስለው ነገ ተመሳሳይ ይዘት ያላቸውን በአርቲፊሻል ኢንተለጀንስ አያይዞ ይህን ነገር ልትወደው ትችላለህ ብሎ ስለሚያስብ ያመጣልሃል። ትናንት የዋልክበትን ሜዳ ዛሬ ትነግድበታለ ማለት ነው። አዳዲስ ግኝቶችን ፈጥነን የመቀበላችን ያክል መልካም አጠቃቀሞች ላይ ለመትጋት አለመቻላችንን የሚያነሳው ዮሐንስ የተለያዩ ማኅበራዊና ግለሰባዊ ውጥንቅጦችን በመቀስቀስ የሚወቀሱት አጠቃቀሞች የበረከቱበት ሌላኛው ምክንያት የገቢ ምንጭ እየሆኑ መምጣታቸው መሆኑንም ይጠቅሳል። በተለይ ደግሞ በዩትዩብ ላይ ጠማሪያን ዘንድ የዩትዩብ ችግሩ ምንድን ነው? እንደ ቢዝነስ ሞዴልን ነው ገንዘብ የተወሰነ ገንዘብ የሚያገኙ ሰዎች አሉ። ወይም ደግሞ ገንዘብ ይገኛል የሚለው ነገር በጣም ይገንና፣ ሁሉም ሰው ወደ ዩትዩብ ይመጣል። ጥሩ ነው መምጣቱ። ግን ሲመጣ አላማው ምንድን ነው? ገንዘብ ማግኘት ከሆነ የሚሸጠውን ነገር ነው የሚፈልገው። ስለዛ ገንዘብ ለማግኘት ብለው የሚመጡ ሰዎችን የምንስባቸው ዛሬ በምንገዛው ሀሳብ ነው። ገበያ ላይ ቲማቲም የሚሸጥ ከሆነ ነገ ለመነገድ የሚያስቡ ሰዎች ቲማቲም የሚመጡት ድንች የሚሸጥ ከሆነ ድንች ነው ይዘው የሚመጡት። ስለዛ ዛሬ የምንገዛበት የኛ ባህሪ ነው የነገውን ገበያ የሚወስን ነው። ዛሬ የምናዳምጣቸው የተመረጡ፣ የተለቀሙ ለክብራችን ለትውልድ እንዲጠቅም በጥንቃቄ ለመሰራት የተሞከሩ ከሆኑ ነገ የሚሰሩትን እኛ እየወሰንን እንሄዳለን። ዮሐንስ አመክንዮ የተሞላባቸውን ሀሳቦች በማቅረብ ማህበረሰባዊ ርባን ያላቸውን ጣጫዎች ማበርከት የሚችሉ ሰዎች ከማህበራዊ መገናኛዎች መሸሻቸው በዘለፋ የተጠመዱ ግለሰቦች እንዲገኑ እንዳደረገም ያብራራል። አንደኛው ነገር የተወሰነ እውቀት ያላቸው ወይም ደግሞ ኃላፊነት ይሰማናል በትምህርት ቤት ደጃፍ አልፈናል፣ ማህበረሰቡ ሳይማር አስተምሮናል ብለው የሚያስቡ ሰዎች እንደምንም ስድቡንም፣ ምኑንም፣ ግፍያውንም ችለውት ጠንከር ብለው ቢቆሙ እና አሁን አንዳንድ ጊዜ የምታየው ነገር አለ። ትዊተር ላይ ስትሄድ እኔ ትዊተርን ወስደው የተሰደዱ ሰዎች ያሉበት አካባቢ ነው ከፌስቡክ ተሰደው የሆነው ቦታ የሚቀመጡ ሰዎች ልክ ከአፍሪካ ሀገራት ምሁራን ተሰደው አውሮፓ፣ አሜሪካ ዩኒቨርሲቲዎች፣ የተለያዩ ካምፓኒዎች ውስጥ ይሰራሉ እና ታያለህ በቃ እንግዳ የመሆን ነገር እዛ ልክ ትዊተር ጋር ሰላም አለው። ስለዛ እነሱ ሰዎች እንደምንም ከትዊተር መለስ ቢሉ እና ማህበረሰቡ ያለው ፌስቡክ ላይ ስለሆነ አብዛኛው ሰው ስድቡን ምኑን እንችላውት ነው የምልህ ደስ አይልም ያለው ነገር እና ቢቀመጡ እነሱ ይጸዳል። ሰውም ይደነግጣል። ሰው እንዳለ ሲታወቅ ይደነግጣል። ሌላውም ሰው ወይም ደግሞ ቅርጥላ ለማሳዝ ይሞክራል። በዮሐንስ የቀደመ ሀሳብ የሚስማማው ሲሳይ ማህበራዊ መገናኛዎች ለሀገርና ሕዝብ በማይበጁ ሀሳቦች እየተበከሉ መሆኑን ደጋግሞ ያነሳል። በተለይ በተለያዩ ሙያ ዘርፎች የበቁ ግለሰቦች ወደ ማህበራዊው አውድማ መቀላቀል ያለባቸው ለመጪው ትውልድ ከማሰብም እንደሆነ ያስረዳል። ይህን አጋጣሚ ተጠቅሚ የማስተላልፈው መልእክት ምንድን ነው? መድረኩን የያዙ ሰዎች ተገቢ ሰዎች አይደሉም። ለህብረተሰባችን አስፈሪ የሆነ አሁን፣ ወደፊት አስር አመት አስራ አምስት አመት ስታይ የሚመጡት ልጆች በቃ ይሄ ነገር ትክክል እንደሆነ፣ ሰውን መሳደብ፣ ሰውም መዝለፍ፣ የሆኑ ግሩፕ ሰዎችን መዝለፍ፣ ከሌ ብሔር እያሉ መሳደብ፣ የክሌ ሃይማኖት የክ በጣም ነውር ነው፣ በጣም ነውር ነው። እንደዛ አይባልም። የችግሩን ግዝፈት የጠቃቀሱልን ሀሳብ አጋሪዎቻችን መፍትሄ የሚሉትንም አጋርተዋል። ኃላፊነት የተሞላበት ግለሰባዊ የማኅበራዊ መገናኛዎች አጠቃቀም በተደጋጋሚ የተነሳ የመፍትሄ ሐሳብ ነው። የሥነ አእምሮ ሐኪሙ ዶክተር ዳዊት አሰፋ ግን ለተሻለ የማኅበራዊ መገናኛ ምህዳር ከግለሰብ ጥረት በተጨማሪ ማኅበረሰባዊ ርብርቦችም ያስፈልጋሉ ይላሉ። በወላጆች አስተዳደግም ላይ፣ በትምህርት ቤቶቻችን የማስተማር ስርዓት ላይ፣ በማህበራዊ ህይወት ደግሞ ባሉ የማህበረሰብ ፒላር የምንላቸው የሃይማኖት ወይም ደግሞ የባህል ተቋማት ይኖራሉ። በእነሱ ላይ የሚመሰራት ነገር ነው። እነዚህ ነገሮች እንደገና መፈተሽ ሊያስፈልግ ይችላል። እንደ ማህበረሰብ ሚዛን ጠብቆ ለመኖር የሚደግፉና የሚያግዙ ማህበራዊ እሴቶች አሉ፣ ሃይማኖታዊ እሴቶች አሉ። እነሱ እንዴት ነው እያደረግናቸው እየበደልናቸው ወይ እየሸረሸርናቸው ነው? ወይ የግሎባላይዜሽን ግፊት ተጽዕኖ ቀላል አይሆንም። ያም ቢሆን ግን እነዚህን ነገሮች ኢንክልኬት የምናደርግበት ወይም ደግሞ የምናሰርጽበት ከልጅነት ጀምሮ በትምህርት ሂደት በእነዚህ ሁሉ ስርዓቶች ውስጥ የምናሰርጽበትን ነገር መፈተሽ ማየት ያስፈልጋል። እንደ አጠቃላይ፣ እንደ ግለሰብ አንድ ግለሰብ ሁል ጊዜም ሚዛንን ለመጠበቅ በህይወቱ ውስጥ ያሉ ነገሮችን ሁሉ አመጣጥኑ ለመያዝ መሞከር ያስፈልጋል። የስራ የማህበራዊ ወይም ደግሞ የቤተሰባዊ ህይወት፣ መንፈሳዊ ህይወት እና የአካል ጤና እነዚህ አራት እንደ ዳያን እንዳደርገው የምናስባቸው እነዚህ ነገሮች የትኛው ላይ ነው አንድ ሰው አንዱ ላይ ብቻ በጣም ስራ ላይ ብቻ የሚሆን ከሆነም ሌሎችን ሶስት ማዕዘኖች እየቆዳ ነው። በመንፈሳዊ ለምሳሌ በሃይማኖት ሌላውንም የህይወት ማዕዘን እዛ ውስጥ አስገብቶ አመጣጥ ነው። ካልሆነ በስተቀር ያስቸግራል። አድማጮቻችን በተነሳው ሐሳብ ላይ ያሏችሁን አስተያየቶች ብታጋሩን ደስተኞች ነን። ሐሳባቸውን ሳይሰስቱ ላጋሩን ሁሉ በአድማጮች ስም አመሰግናለሁ። አብታ ሙዚዩም ዋሽንግተን ዲሲ